በሰበታ ወረዳ ስር በምትገኘው አለም ገና የቀበሌ ዜሮ ዘጠኝ ነዋሪዎች በመኖሪያ ቤቶቻቸው ላይ ማስጠንቀቂያ ተለጥፎባቸዋል ማስጠንቀቂያው በመኖሪያ ቤታቸው በር ላይ የተለጥፈባቸው ነዋሪዎች እንደሚሉት ህገወጥ ግንባታ ተብለው ከተፈረጁት መንደሮች ንብረቶቻቸውን ለማውጣት ሰባት ቀናት ሰጥቷቸዋል በሰባት ቀን ውስጥ ንብረቶቻችሁን በአስቸኳይ እንድታነሱ ህገወጥ ግንባታ ስለሆነ ምናምን ነው የሚሉት እንግዲህ ቤቱ የኛ ቆይዛ አልተሰራ ከሁለት ሺ አንድ ጀምሮ አለ ቤት ሶስት ቤተሰብ አለኛ አሁን በቅርብ አንድ ቤት ማለት ነው፣ ለመስራት በኢትዮጵያ ኑሮ በጣም ከባድ ነው። ዘንታ መጠኛ ሳንቲማችን ተራቅመን የቀን ስራ ያገኘነውን ስራ እየሰራ ነው። እዛች በጣም ከባድ ነው። እንግዲህ ነዋሪዎቹ ወደ አራት ሺ አምስት መቶ አባወራዎች የሚኖሩባቸው መኖሪያ ቤቶች ይፈርሳሉ መባሉን ይናገራሉ። የመኖሪያ ቤቶቹን ለመገንባት መሬት ከገበሬዎችና ከወጣቶች መግዛታቸውን የሚናገሩት ነዋሪዎች ህጋዊ የባለቤትነት ሰነድ እንደሌላቸው አልሸሸጉም። ይሁንና የወረዳ አስተዳደሩ ኦሮሞ ያልሆኑ ነዋሪዎች ለይቶ የመኖሪያ ቤቶቻችንን ሊያፈርስ ነው የሚል ክስ ያቀርባሉ። በሰበተ ወረዳ ነው። በአለም ገና ቀበሌ ቱሪ ጋራ ቦሎ ይባላል። አሁን እዛ ስንኖር ነበርና ወደ አራት ሺ አምስት መቶ ምናምን ህዝብ ይሆናል አባውራ ብቻ ቤት ያለ ሰውማ በጣም በርካታ ሰው ነው። እስከ አስር ቤተሰብ፣ እስከ ሰመንት ቤተሰብ ያለው ሰው አለ። ገበሬዎች ይረሱ ኦሮሞኛ ካልሆነ ዝ ቤቱ ይፈርሳል ብለው በየደጃፋችን ላይ በሰባት ቀን እንድትባረር ብለው እንትን ብለው ብናል ጽፈው ብናል። እኛ አሁን እኔ በመሰረቱ የገዛሁት ለወጣት ከተመራ ሰው ነው የገዛሁት ማለት ነው። ተመርተዋል ተብሎ ማለት ነው። አሁን ግን እያሉ ያሉት ህገ ወጥናችሁ ትነሳላችሁ ነው። እኛ ሌላ ነገር ሳይሆን ሰባት ቀን እንዴት እኛ ቤት ኪራይ እራሱ ማግኘታችንም ወዴት እንደምንር ነው። እኔ ራሱ ግዳ ገባኝ ማለት ነው። እንትን ምንድን ኦሮሞኛ ቋንቋ የሚናገር ሰው አንዳንዶች ይታለፋሉ። እንደኛው መጤው ነው ገዝተው ማለት ነው። መጤ ናችሁ ትነሳላችሁ የሚልም የብሔር እንትንም ነገር አለው ልዩነት ማለት ነው። የሰበታ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ወርቁ ደበላ በአለም ገና ህገወጥ የተባሉ የመኖሪያ ቤቶች እንደሚፈርሱ አረጋግጠዋል። ከተማ መስተዳደሩ የአካባቢ ገጠር ስር ነበር። እንደ አጋጣሚ ወደ ከተማ ሲጠቃለል ከተማውም ያንን ቦታ በህጋዊነት ይዞ ሲያስተዳድር አልነበረም። ወረዳ የምባል አለ፣ በእኛ ዙሪያ ወረዳ ውስጥ ነበር። ከገጠር ወደዚህ ሲመጣ በአጭር ጊዜ ውስጥ በወረራ መልክ ነው እነዚህ ቤቶች የተሰሩት። ተሰሩ የተባሉት ቤቶች በአሁኑ ሰዓት ደግሞ ሰው የማይኖሩባቸው ህገወጥ ሰዎች መሬት አስቀምጦ ለመሸጥ ብቻ አስር ቆርቆሮ ሀያ ቆሮ በገበሬ ማሳ ላይ የተሰሩ ቤቶች ናቸው እንጂ አንድም ሰው የሚኖርባቸው ቤቶች አይደሉም። በማሳ በእርሻ ማሳ ላይ የተሰሩ ትንንሽ ቤቶች ናቸው። ቁጥራቸውም ምንም ይሁን ምን ህገወጥ ናቸውና ከብዛት አንጻርም ሳይሆን አንድም ሁለትም አስር የሚሆኑ ከደንብ ውጭ ከህግ ውጭ የተሰሩ ቤቶች ነገም ዛሬም ይፈርሳሉ። አቶ ወርቁ የከተማ አስተዳደሩ በብሔር ለይቶ የመኖሪያ ቤቶቻችንን ሊያፈርስ ተነስቷል የሚለውን ወቀሳ አይቀበሉም። ከተማችን የሁሉም መኖሪያ ናት የሚሉት አቶ ህገወጥ ህገ የመኖሪያ ቤቶች የማንም ይሁኑ የማን እናፈርሳለን ሲሉ በአጽንኦት አስረድተዋል። ፈጽሞ ፈጽሞ ይሄ ውሸት ነው። ሰበታ ከተማ ብዙ ብሔር ብሔረሰቦች የምኖሩባት ከተማ ነች። ህገወጥ ግንባታ የፈጸሙት ሰዎች ሌላ ብሔር ብቻ አይደለም። ብዙ ኦሮሞዎችም አሉ፣ ብዙ ብሔር ብሔረሰቦችም አሉ። ብሔርን ለይትን ትላንትናም አላደረግንም፣ አናደርገውም። እንደዛ አይነት አመለካከትም የለም። የማንም ይሁን የማንም ቤት ህገወጥ ከሆነ የምናልፍበት ምንም አይነት ምክንያት አይኖርም። ከአስተሳሰብ ጭምር ይሄ ህብረተሰቡን ለማደናገር ሌላ አጀንዳ ያላቸው ሰዎች የሚያናፍሱት ወሬ ከመሆኑ ውጪ እኛ በተጨባጭ ህገወጥ ከሆነ ማንም ህገወጥ ነውና ማፍረሳቸው አይቀርም፣ እናፈርሳለን።